የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ማታ ነው ድል በቃ ጭፈራ ነው። ውስጥ ነጮቹ እንደ ጉድ ያውናል። ሌሎች ሀገሮች ደግሞ ደገፉን፣ በተለይ አፍሪካ ሀገሮች መጥተው ከኛ ጋር ይጨፍሩ እና እጅግ በጣም ድባቡ ሀይ ነበረ፣ ስታዲየሙ ውስጥ የነበረው እኔ ማረጋውን አላቅም። ዘልዬ ብቻ ጉልበቱ እንደሳምኩት መሬት ወርቼ የኢትዮጵያን የሉካን ቡድን ከመሩት አንዱ አቶ ተፈራ መኮንን ምሩጽ ይፍጠር በውድድር ላይ እንዳለና አሸንፎ ሲገባ በስታዲየሙ የነበረውን ድባብ ሲያስታውሱ ነበር የሰማ ነው። ከአዲስ አበባ የደረሰን ዝርዝር ዘገባ አለ። በዕለቱ አብይ ርዕሳችን ሰፋ ብሎ ይቀርባል። ዕለቱ ሰኞ ታህሳስ 24 2009 ዓ ምት ነው ዛሬ ስፖርት አፍሪቃ ነክርሶችና ጤና የዛሬ መደበኛ ቅንብሮቻችን ናቸው። ሌሎችንም ዘገባዎችን አካተን የእናንተን አስተያየቶች ጨምረንና ለመዝናኛ ሙዚቃ አክለን አብረናችሁ እናመሻለን። ጤና ይስጥልን አድማጮች እንደምናምሽታቸዋል ተረኛ አስተናጋጆቹ እኔ አዲሱ አበበና ቆንጂት ታየነን መልካም ምሽት እንዲሆንላችሁ እንመኛለን። ዝግጅታችንን ንጉሱ ታምሬ ያስተናብራል። አሁን ወደ ዜናው እናልፋለን። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለሁለት ዓመት የሚቆየውን የተለዋጭ አባልነት ስፍራዋን ዛሬ ትረክባለች ከኢትዮጵያ ጋር በተለዋጭ አባልነት የተመረጡት ጣሊያን፣ ካዚክስታን ስዊድንና ቦሊቪያም በዛሬው ዕለት አባልነታቸውን በይፋ ጀምረዋል። ኢትዮጵያ በሚኖራት የሁለት ዓመት ቆይታ የዓለም ደህንነትና ሰላምን ለማረጋገጥ ሽብርተኛነትን ለመከላከልና ለማስወገድ ከሌሎች የጸጥታው ጥበቃ ምክር ቤት አባላት ሀገር ጋር እንደምትሰራ ማስታወቋ ታውቋል። ኢትዮጵያ ባሳለፍነው ዓመት ሰኔ ወር ላይ በተደረገ ምርጫ ነው አፍሪካን በመወከል የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሆና የተመረጠችው። በወቅቱ በተደረገው ምርጫም ድምፃቸውን ከሰጡት 190 አገሮች መካከል የ185 የድርጅት አባል አገሮችን ድምፅ በማግኘት መመረጧ ይታወሳል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት የገባውን አዲሱን የአውሮፓውያን 2017 ዓ ምህረት ምክንያት በማድረግ ለበርካታ የዓለም መርሃይ መንግስታት በኤርትራ ላይ ቀጥሏል ላሉት የፍትህ መዛባት በደል ዳግመኛ ትኩረት የሚስብ መልእክት ልከዋል። ከኤርትራ የማስታወቂያ ሚኒስቴር የወጣው መግለጫ እንዳተተው ፕሬዚደንቱ ጥቅስ የሚፈጸመው ኢፍትሐዊ ድርጊት አንድም ምንም ምክንያት ሊሰጠው የማይችል ደግሞ መሰረታዊ የዓለም አቀፍ ህግና ሞራል ደንቦችን የሚጥስ ነው ብለዋል። ከዚያም በላይ ለክልላዊ ጸጥታ እና ሰላም አደጋ ይደቅናል ሲሉ አስገንዝበዋል። የኢትዮ ኤርትራ የድንበር አካላይ ኮሚሽን ብይኑን ከሰጠ አስራ አራት ዓመት እንዳስቆጠረ የገለጹት ፕሬዝደንቱ የኤርትራ ግዛቶች ግን አሁንም በወረራ እንደተያዙ ናቸው ብለዋል። ርዕሳነ ብሔራቱ የህግን የበላይነት ያስከብሩ ሲሉም ተማጽኖ አቅርበዋል። በሀገራቸው ላይ የተጣሉት ማዕቀቦች ህገወጥና ኢፍትሐዊ ናቸው ሲሉ የኤርትራ ፕሬዚደንት አማረዋል። በተንኮልና በሐሰት በተፈበረከ ወንጀላና ሉዓላዊ ግዛታችን በወረራ ተይዞ በካሳ የማይወጡት በደል እየደረሰብን ነው በማለትም አስምረውበታል። የተባበሩት መንግስታት የጸጥታ ምክር ቤት ጥፋቱን ፈጥኖ ያስተካክል ሲሉም ፕሬዚደንቱ አሳስበዋል። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ማዕቀቦቹ እንዲቀጥሉና የመንግስታቱ ድርጅት የሶማሊያና የኤርትራ ተቆጣጣሪ አካል ስልጣን እስከዚህ ሁለት ሺ አስራ ሰባት አመተ ምህረት ታህሳስ አጋማሽ እንዲራዘም መወሰኑ ይታወሳል። ዛሬ ሶማሊያ ዋና ከተማ ሞቃዲሾ አጥፍቶ ጠፊዎች ሁለት መኪናዎች ላይ ያጨቁትን ቦምብ ዓለም አቀፉ አውሮፕላን ጣቢያ አጠገብ አፈንድተው ሲያበቁ አምስት ሰዎች ገደሉ። ሶማሊያ ያለው የአፍሪካ ሕብረት ሰላም አስከባሪ ተልዕኮ አሚሶም ዋና የጦር ሰፈር ደጃፍ ለፈነዳው ቦምብ ጽንፈኛው ቡድን አልሸባብ ኃላፊነት ወስዷል። ለቪኦኤ የሶማልኛ ቋንቋ አገልግሎት ቃሉን የሰጠ የደህንነት ምንጭ ከሁለቱ አጥፍቶ ጠፊዎች በተጨማሪ ሁለት ሲቪሎችና አንድ ወታደር መገደላቸውንም ገልጧል። የመጀመሪያው መኪና የሶማሊያን ብሔራዊ ጸጥታ ኃይሎች የፍተሻ ኬላ አውድሟል። ሁለተኛው ከህብረቱ ካምፕ መግቢያ በር 200 ሜትር ርቀት ላይ መፈንዳቱን አሚሶም ተናግሯል። የፍተሻው ኬላ በተባበሩት መንግስታት ድርጅት ቢሮዎችና ባለሥልጣናት እንዲሁም የውጭ ሰዎች በብዛት በሚያርፉበት የሞቃዲሾው ሰላም ሆቴል አጠገብ ነው። የኮንጎ ዲሞክራቲክ ሪፑብሊክ የፖለቲካ ፓርቲዎች በዚህ የአውሮፓውያን ሁለት ሺ አስራ ሰባት አመተ ምህረት ማብቂያ ሀገሪቱ ውስጥ ከሚካሄደው ምርጫ በኋላ ፕሬዚደንት ጆሴፍ ካቢላ ስልጣን እንዲለቁ ከስምምነት ደረሱ። በአውሮፓውያኑ አዲስ አመት ዋዜማ ስለ ተደረሰው ስምምነት ባልደረባችን ሪቻርድ ግሪን ተከታዩን አጭር ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል። የተቃዋሚው ዩዲፒኤስ ፓርቲ ዋና ጸሐፊ ዣን ማርክ ካቡዴ ናቸው። ሕዝባችን ምርጫዎች እንዲካሄድ ይፈልጋል፣ ለውጥ ይፈልጋል። አሁን የደረስንበት ስምምነት ደግሞ ይህንኑ ፍላጎቱን ከግብ ማድረስ ያስችለናል ሲሉ የተደመጡት ዣን ማርክ ካቡዴ አክለው ግን ከስምምነት ላይ መድረሱ ብቻ በቂ እንዳልሆነና ለሕዝቡ ገና ብዙ መሠራት ያሉባቸው ጉዳዮች እንዳሉ አስገንዝበዋል። በሮማ ካቶሊክ የቀሳውስት ቡድን ሸምጋይነት የተደረሰው ስምምነት በኮንጎ ለወራት የዘለቀውን አለመረጋጋት ያስወግዳል ተብሎ ይታመናል። ግጭቶች በሀገሪቱ የተከሰቱት ካቢላ ከ15 ዓመታት አገዛዝ በኋላ መቼና እንዴት ሥልጣን ይልቀቁ በሚለው ጥያቄ ምክንያት ሲሆን በርካቶች ተገድለዋል፣ ሌሎች ብዙዎች ታስረዋል። ካቢላ ሥልጣን መልቀቅ የነበረባቸው ባለፈው የአውሮፓውያኑ ዓመት 2016 ዲሴምበር ሲሆን ከዚያ አንድ ወር በፊት መደረግ የነበረበት ፕሬዚደንታዊ ምርጫ ላልተወሰነ ጊዜ ተራዝሟል። ካቢላ አባታቸው እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም ላይ ከተገደሉ ወዲህ የኮንጎ ዲሞክራቲክ ሪፑብሊክ ፕሬዚደንት ሆነው አገልግለዋል። የ2006ቱንና 2011ዱን ምርጫዎችም ምንም እንኳ ተቃዋሚዎች ተጭበርብሯል ቢሉም ማሸነፋቸው ተነግሯል። የሀገሪቱ ሕገ መንግሥት ለሦስተኛ ዙር ምርጫ እንዳይወዳደሩ ያግዳቸዋል። ቁጥራቸው ወደ ስምንት መቶ የሚጠጋ አፍሪካውያን ፍልሰተኞች ትናንት ግር ብለው እውርለት ማለት ነው ሲያበቁ በሞሮኮና ቺዩታ በምትባል የአፍሪካ ሰሜናዊ ጠረፍ ላይ ያለች ስፔን ከተማ አጥር ጥሰው መግባታቸው ተገልጧል። ይህን ያስታወቁት የሞሮኮና የስፓኝ ባለሥልጣናት ናቸው። በዚህ ጊዜ አምስት የስፔንና ሀምሳ ሞሮኮያውያን ከመካከላቸው አስሩ በጽኑ መቁሰላቸውን የስፔን መንግስት አስታውቋል። ይህ የሆነው ፍልሰተኞቹ አጥሩን በድንገትና በብረት በድንጋይ ማለት ነው እና በብረት እየደበደቡ ጥሰው ለመግባት ሲሞክሩ በተፈጠረ ግጭት መሆኑን ባለሥልጣናት አክለዋል። ከፍልሰተኞቹ ሁለቱ ቺዩታ ከተማ ወዳለ ሆስፒታል እንዲወሰዱ የተፈቀደ ሲሆን የተቀሩትም በሙሉ ወደ ሞሮኮ መልሰዋቸዋል። ቺዩታና ሚሊላ የምትባል ሌላ ሰሜን አፍሪካ ጠርዝ ያለች ከተማ ወደ አውሮፓ ለመዝለቅ የሚነሱ አፍሪካውያን ፍልሰተኞች አዘውትረው ሾልከው ለማለፍ ይጠቀሙባቸዋል። አጥሩ ላይ የሚያዙትን አብዛኛዎቹን ወደ ሞሮኮ ይመልሷቸዋል። የሰብአዊ መብት ቡድኖች ስፔንን ፍልሰተኞቹን ወደ ሞሮኮ በመመለሷ ነቅፈዋታል። ዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም እንደ አውሮፓ አቆጣጠር አሁን ባለው 2016 ባለፈው ማለት ነው 2016 ዓ ም ሜዲትሬኒያን ባህር ላይ ወደ አምስት ሺህ የሚጠጉ ፍልሰተኞች ሕይወታቸውን አጥተዋል ብሎ ይህም አሐዝ ከየትኛውም ዓመት የበለጠ እንደሆነ አስታውሷል። የጋምቢያው ፕሬዚደንት በቅርቡ በተካሄዱት ምርጫዎች መሸነፋቸውን አሁንም አልቀበልም በማለታቸው የፖለቲካ ውጥረቱ እየተጋጋመ ነው። እናም በዚህ ወቅት የመንግስቱ ባለስልጣናት አንዱን የግል ራዲዮ ጣቢያ ዘግተውታል። ቲራንጋ ኤፍኤም የተባለው ሬዲዮ ጣቢያ በጋዜጦች የሚወጡ ዜናዎችን በተለያዩ የሀገሪቱ ቋንቋዎች እየተረጎመ የሚያቀርብ ሲሆን፣ ትናንት እሁድ ባልታወቀ ምክንያት የጸጥታ ኃይሎች ዘው ብለው ሲያበቁ ጣቢያውን ዝጉ ብለው አዘዋል። "አራት የጸጥታ አባላትና አንድ ፖሊስ መጥተው ስርጭቱን እንድናቆም አዘዙን" ሲል ስሙን መግለጽ ያልፈለገ ጋዜጠኛ ለፈረንሳይ የዜና ወኪል አስታውቀዋል። በቅርብ ዓመታት ይህ ራዲዮ ጣቢያ አራት ጊዜ ታዞ ስርጭቱን አቁሞ ነበር። ዋና አዘጋጁም ከሁለት ዓመታት በፊት አመጽ አነሳስተሃል በሚል ክስ እስካሁን እስር ቤት ነው ያለው። ዋና ከተማዋ አቅራቢያ ያለ ሌላ ራዲዮ ጣቢያ ሂልቶፕ ኤፍ ኤም የሚባል ዛሬ ተዘግቷል የሚልም ወሬ አለ። በፈረንጆቹ አዲስ ዓመት ዋዜማ ሌሊት ባለፈው ቅዳሜ ማለት ነው፣ ቱርክ ኢስታንቡል ከተማ ውስጥ በሚገኝ የምሽት ክበብ 39 ሰዎች ለተገደሉበት ጥቃት እስልምና መንግስት ነኝ የሚለው ጽንፈኛ ቡድን ዛሬ ኃላፊነት ወስዷል። የአገሪቱ ባለሥልጣናት ጥቃቱን አድርሶ ያመለጠውን አጥቂ ማደናቸውንም እንደቀጠሉ ነው። ቡድኑ ባወጣው መግለጫ ጥቃቱን ያደረሰው የኸሊፋ መንግስት ወታደር ነው ሲል አውጇል። የቱርክ ምክትል ጠቅላይ ሚኒስትር ኑርማን ኩርቱልሙስ በሰጡት ቃል የታጣቂው የጣት አሻራና መሠረታዊ መረጃ ተገኝተዋል፣ በቅርቡም ማንነቱ ይታወቃል ብለዋል። ከጥቃቱ በተያያዘ ስምንት ሰዎች መያዛቸውንም አረጋግጠዋል። ከምሽት ክበቡ እየወጡ ከነበሩ ታዳሚዎች ጋር ድብልቅ ብሎ ጥቃቱን ያደረሰው ታጣቂ ከገደላቸው ሌላ ሰባ ሰዎች አቁስሏል። ድርጊቱን አረመኔያዊው ጥቃት በማለት ያወገዙት የቱርክ ፕሬዚዳንት ሪቼፕ ታይብ ኤርዶዛን የቱርክ ሕዝብ አንድነቱን ይጠብቃል፣ በሽብርተኛ ቆሻሻ ተግባር አይበገርም ብለዋል። የዓለም መሪዎችም ይህን ድርጊት አውግዘውታል። አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናገዳችሁ አዲሱ አፈርና ቆንጅት ታየነን። አሁን ወደ ምሽቱ አብይ ርዕስ እንሻገራለን። የፈርቀዳጁ ኢትዮጵያዊ የመካከለኛ ርቀት የኦሎምፒክ ጀግና ሻምበል ምሩጽ ይፍጠር የቀብር ስነ ስርዓት ትናንት በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። ትናንት በዜናው ላይም እንደተገለጠው ለአመታት ያህል የኢትዮጵያን ስም ላስጠራው አርማና ምልክቷ ሆኖ ላገለግለው ለዚህ አትሌት ቋሚ መታሰቢያ ሊቆምለት እንደሚገባ በቀብር ስነ ስርዓቱ ላይ የተገኙ አንዳንድ አስተያየት ሰጪዎች ተናግረዋል። የቀብር ስነ ስርዓቱን የተከታተለው ዘጋቢያችን እስክንድር ፍሬው ዝርዝር ይዟል። ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ፈርቀዳጁን የመካከለኛ ርቀት ባለድል ትናንት ሸኘች። እናም የአራት ኪሎ መንበረ ጸባውት ቅዱስ ስላሴ ካቴድራል የስመጥሮ አትሌት የመጨረሻ ማረፊያ ሆነ። እናም በድል አድራጊነት ወገኖቹን ያኮራው የአገሩ አርማና ምልክት ሆኖ ያገለገለው ሰው በዚያ በተሰባሰቡ በርካታ አትሌቶች፣ ታዋቂ ሰዎች፣ የመንግሥት ባለሥልጣናትና ሌሎች ታዳሚዎች ስንብት ተደረገለት። በአድናቆት የታጀበ በምስጋና የተሞላ ስንብት በታዋቂውና ተወዳጁ ጋዜጠኛ ደረጀ ኃይሌ በተነበበው የሕይወት ታሪክ ማጠቃለያ ይኸው ተንጸባርቋል። በውድድር ዘመንህ ላቀዳጀህን ደማቅ ድል ለደረብክልን የክብር ሸማ ላከፈከፍክልን ፌሽታና ደስታ ዛሬም በአክብሮት እጅ መሳለን። ለሰጠህን ነገር ሁሉ እጅግ እጅግ አድርገን እናመሰግናለን። እናም ኪሱ ባይሞላም የሕዝብ ፍቅር ብቻውን ያነቃቃው የአገር መውደድ ስሜት ያጀገነው ምሩጽ ድሎቹ ሊዘረዘሩ ገድሉ ሊነገር ጊዜው ነበር። ትናንት ለአሜሪካ ድምፅ አስተያየታቸውን የሰጡ በቀብሩ ስነ ስርዓት ላይ የተገኙ ኢትዮጵያውያንም በዚህ ላይ አተኩረዋል። የግል ጥቅም በሌለበት ሁኔታ እንኳን አገራቸውን አፍቅረው ወገናቸውን ወደው ካኮሩ በዓለም ፊት ካስከበሩ አትሌቶች አንዱ ነው ምሩጽ። ወይዘሮ ሂሩት የተባሉ አስተያየት ሰጭ እንዳስረዱት የእሱ ነገር ሲነሳ ብቻ ላይ በታመመ ከተባለ ጊዜ ጀምሮ ሁሉም አትሌት የጨለመ ነገር ነው የመሰለኝ። ምክንያቱም አልተጠቀመበትም። ያልተጠቀመበት ምንድን ነው የአሁኑ ያለውን አይተ የድሮን ስታይ በጣም የራስ እንትን ይሆናል። እንዴት ነው ለሀገርና ለወገን ብቻ ነው ስም ያመጡት በግላቸው ያገኙት የጠቀሙት ነገር የለም። አዎ ያገኙት ነገር የለም። ለምንድን ነው እንደዛ የሆነው? አሁን ሩጠህ ለራስ ትጠቀማለ። ድሮ ግን መጥቶ የሚያገኙት ገንዘብ የላቸውም። እነዚህ ሁሉ የድሮ አትሌቶች ትምህርት ኑራቸው የታቀፋሉ፣ በየሜዳው ይወደቋሉ። እነዚህ ባልወለድም እዚህ አድጌበታለው፣ ግን ያሳዝነዋል። ያሁኖቹ ግን ጥሩ ነው። ህዝብ ነው የሚዳኝ። እግዚአብሔር የሰጠህ አካልህ፣ ጉልበትህ ተጠቅመህበት ጥሩ ውጤት አምጥተህ ጥሩ ተጠቃሚ ሲሆኑ ልጆቻችን ናቸው፣ ደስ ይለናል። ምክንያቱም እነሱ የከፈቱትና በበነ ምሩጽ ይፍጠር ሌሎችም የከፈቱት እድል ነው። ይህንን ኢትዮጵያ ባንዲራችን እንዲውለወለው ወይ ደግሞ ከፍ እንዲል ያደረጉት እነሱ ናቸው። ስለዚህ ጥሩ እንትን ነው። ሰው አይኖርም ሰው ይሞታል ስም አይቀበርም። ያ የሞስኮ ድል በዓለም ሁሉ አስተጋባ፣ በአህጉር አፍሪካ ተበሰረ፣ በኢትዮጵያም ፈንጠዚያ ፈጠረ። በዚያ የ1972 ኦሎምፒክ የኢትዮጵያን የልዑካን ቡድን ከመሩት አንዱ አቶ ተፈራ መኮንን በተለይ ምሩጽ በውድድር ላይ እንዳለና አሸንፎ ሲገባ በስታዲየሙ የነበረውን ድባብ ያስታውሳሉ። ሆ ማታ ነው፣ ድል በቃ ጭፈራ ነው። እዚያ ውስጥ ነጮቹ እንደ ጉድ ያውናል። ሌሎች ሀገሮች ደግሞ ደገፉን፣ በተለይ የአፍሪካ ሀገሮች መጥተው ከእኛ ጋር ይጨፍሩ ነበር እና እጅግ በጣም ድባቡ ሃይ ነበረ ስታዲየም ውስጥ የነበረው እኔ ማረጋውን አላቅም። ዘልዬ ብቻ ጉልበቱ መሬት ወርጄ እንደገባ ምሩጽ በሞስኮ ኦሎምፒክ በአምስትና አስር ሺህ ሜትር ያስገኛቸው ሁለት የወርቅ ሜዳሊያዎች ከ1964 ዓ ም ጀምሮም ያስመዘገባቸው ሌሎች በርካታ ድሎች ተተኪ ታዳጊዎችን አነቃቅተዋል። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻው እንደሚሉት የአሁኖቹ ታላላቅ አትሌቶች ያንን እያዩ ያደጉ ናቸው። እሱ መሪ ነው። አሪያ ነበረ። በአሪያነቱ ብዙ ሰዎች ብዙ አትሌቶች እነ እና አቴት ኃይሌም ቀኔንሳም ከዚያ በኋላ የፈሩት ልጆች በሙሉ እያዩት ነው ያደጉትና እሱን እያዩት ያደጉና የሱ በሱ ስር የመጡ ናቸው ብሎ መናገር ይቻላል። በምሩጽ ድል ተነቃቅተው ወደ አትሌቲክሱ ከገቡት አሸንፈውም ከገነኑት አንዱ ኃይሌ ገብረስላሴ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኃይሌ ገብረስላሴ ሞስኮ የሁሉም መነሻ መሆኗን የጠቆመው በ1972 ዓ ም ለምድሩስ፣ ለኢትዮጵያ፣ ለአፍሪካ፣ ለእኛ ልዩ ዓመት ነበር። ሞስኮ ባስተናገደችው 22ኛው ኦሎምፒክ ምርጥ ብቃቱን በማሳየት በአምስት ሺህ ሜትር እና በአስር ሺህ ሜትር የድር ድር ባለቤት በመሆን ለሀገሩ ለአፍሪካ በአንድ ኦሎምፒክ ሁለት ወርቅ ያገኘ የመጀመሪያው አትሌት ለመሆን ችሏል። ታዋቂዋ አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት መሰረት ደፋር ደግሞ ትልቁ ጀግናችን ስትል ነው ምሩጽ ነው የገለጸችው። ምሩጽ ማለት ለኢትዮጵያን አትሌት ከአበበ ብቂላ ቀጥሎ ፈር የቀደደልን አትሌት ነው። በጣም ጀግናና በጣም ታላቅ አትሌት ነው። በዛ ዘመን ሁለት የወር ወርቅ ሜዳሊያ ያገኘ በአንድ ኦሎምፒክ በአንድ ኦሎምፒክ ሁለት ወርቅ ሜዳሊያ ያገኘእና በዛ ላይ ደግሞ በጣም እስካሁን ድረስ እንኳን እንደሱ አይነት ማርሽ ቀያሪ አትሌት የለም። የመጨረሻውን ዞ በጣም በአስደናቂ ሁኔታ የሚጨርስ አትሌት የነበረ ስለሆነ እንግዲህ ያው የእኛ በጣም ትልቁ ጀግናችን ነው። በቅዱስ ጊዮርጊስ ስፖርት ክለብ በጉዳይ አስፈጻሚነት እንደሚሰሩ የገለጹልኝ አቶ ደበበ እንግዳ ወርቅ ደግሞ የአትሌቲክስ ትርጉሙ የገባን ከምሩፅ ይፍጠር የሞስኮ ድል በኋላ ነው ይላሉ እኔ አትሌቲክስ ትርጉሙን ማቀው በሞስኮ ኦሎምፒክ ነው በብላክ ኤንድ ዋይት አደለም ያው በዚህ ቴሌቪዥን ካለር ቴሌቪዥን ነበረ ማታ ነው ቁጭ ብለን ቡና ቤት ነው የምናየው እንደ አሁኑ ዴስቲቪ የለም ምን የለም የረቀቀ ነገር የለም በቃ እንደሚያሸንፍ እርግጠኛ ሆነን ምሩፅ ይፍጠር በሞስኮ ኦሎምፒክ ሲያሸንፍ በዚያው በሩሲያ ተማሪ የነበሩት አቶ አያሌው አሰፋ ውጤቱ ዓለምን ማስደመሙን ያስታውሳሉ። ያልተጠበቀ ለኢትዮጵያ በጣም ያልተጠበቀ ድል ነው በወቅቱ ያስገኘው እና ያ ድል ደግሞ መላው የኢትዮጵያን ህዝብ ብቻ ሳይሆን የዓለምን ህዝብ ማስደምሟል። ለኢትዮጵያም ደግሞ ታላቅ ክብር ታላቅ ክብር በወቅቱ ያስገኘ ነው። በራሱ ጥረት ማለት ነው። የምሩጽ የጀግንነት መገለጫ የሞስኮ ኦሎምፒክ ብቻ አይደለም። ከበርካታ ታዋቂና ዝነኛ የዓለማችን አትሌቶች ጋር በተደጋጋሚ ተወዳድሮ ማሸነፉ በትናንቱ የቀብር ስነ ስርዓት ላይ ተገልጿል። በፊንላንዳውያን ተይዞ የነበረውን የመካከለኛ ርቀት የበላይነት ወደ ኢትዮጵያ መመለሱም ተጠቁሟል። በተለያዩ ዓለም አቀፍ መድረኮች የኢትዮጵያ ባንዲራ ከፍ ብሎ እንዲውለበለብ ያደረገው ባለ ውለታ መታሰቢያ ሊቆምለት ማስታወሻ ሊሰየምለት እንደሚገባ የተናገሩም አሉ ከነዚህ አንዱ የሆነው አንጋፋ አርቲስት ሀጎስ ገብረ ህይወት ያንን ለማድረግ አሁንም አለመርፈዱን ይናገራል ቀደም ብሎ መደረግ ነበረበት ይሄ ከአሁን በኋላ ቢደረግም ምኑ ግን አንዳንድ ይሰማል እኮ ሰው ሲሞት ብቻ ሳይሆን በህይወት ያለ መልካም ሰው ነህ ብትለው መልካም ይሆናል። ጀግና ነህ ካልከው ጀግና ያልሆነ እንኳን ጀግና ሊሆን ብዙ ጥረት ያደርጋል ማለት ነው። ስለዚህ ለሱ እንደዛ ቢደረግ ለእኔ ለእኔ ብቻ ሳይሆን ለኢትዮጵያ ሕዝብ ትልቅ ክብር ነበረ። ለዚች ሀገር እውነት በአሁኑ ሰዓት እነ ኃይለ ገብረስላሴ ሁሉ አሉ የሚባሉ ሰው የእሱ ፈለግ ይዘው አይደለም ሁሉ እየሄዱበት ሰንደቅ አለማችን እያውለበለቡ በደስታ ለቅሶ በለቅሶ እያለቀስን በደስታ ያለ ነው። በሞስኮ ኦሎምፒክ የኢትዮጵያን የልዑካን ቡድን ከመሩት አንዱ ተፈራ መኮንንም ተመሳሳይ ሀሳብ አንጸባርቀዋል። የስፖርት ባለወርቅ ድል ያገኙ ሁሉ ሊታሰቡ ይገባል። መታሰቢያ ሊኖራቸው ይገባል። አሁን እዚህ ስላሴ ቤተ ክርስቲያን ግቢ ውስጥ ነው የቆም ነው። በአጋጣሚ ጋዜጠኛ ደመስ እዚያ ጋ ሀውልቱ አለ። በጣም ነው ደስ ያለኝ። የቅብሩ ቀን እንደ አጋጣሚ መጥቼ ነበረ። ቅብሩ ላይ ደምስ ዳምቴ ደምስ እና አሁን ሀውልቱንም ሳይ እጅግ በጣም ደስ ነው ያለኝ። ይሄ ራሱ አንድ ምሳሌ ነው። አንድ ደጀን ነው። ለስፖርተኛ ክብሬታ ነው። ለካሄም አለ ይላል ተተቸው። ለስፖርተኛ ባለ ወርቅ ሜዳሎች፣ በተለይ ኦሎምፒክ፣ በተለይ የዓለም የሩጫ ውድድር፣ በተለይ የአፍሪካ ሩጫ ውድድር፣ እነዚህን ከፍተኛ የወርቅ ድሎችን ያገኘ አትሌት ሊታሰብ ይገባዋል። መንገዶች እኮ ሞልተዋል። አዲስ አበባ ውስጥ በሺ የሚቆጠር መንገድ አለ። አንዱ መንገድ መሰየም አንድ ቦታ አደባባይ ሞልተዋል። አንድ አደባባ ውስጥ አንድ የሆነ በድንጋይ ቀርጾ ማስቀመጥ ነው። ያ ምሳሌ ነው፣ ታሪክ ነው። እና ምሩጭ ይገባዋል ይገባዋል። አንድ ነገር በስሙ ሊቆምለት ይገባል። እጅግ ጀግና ነው። አገርን ያስጠራል። እና ያን ጊዜ ሞስኮብ ላይ የነበርን ኢትዮጵያኖች እንባ ነው እኮ ያለቀስ ነው አልቀሰናል። እሱ እሱ ብቻ አይደለም፣ ሁላችን አለቀስን። መሬት እንወርዳለን፣ እንዘላለን፣ እንጨፍራለን። ባንዲራችን እዚያ ሲወጣ፣ መዝሙሩ እዚያ ሲዘመር እጅግ እጅግ ከመደሰታችን የተነሳ መነጋገር ሁሉ ነው ያቃተን እና ስለዚህ ለእንደዚህ አይነት ጀግና ሊታሰብ ይገባል፣ መታሰቢያ ሊኖር ይገባል። በ1936 ዓመተ ምሕረት ነው ምሩፅ ከአባቱ አቶ ይፍጠር ተክለ ማርያም እና ከእናቱ ከወይዘሮ ለተ ገብርኤል አረጋዊ በቀድሞ አጠራሩ በትግራይ አዲግራት አውራጃ ዛላንበሳ ወረዳ እምቤቶ ገጠራማ ቀበሌ የተወለደው። የሻምበል ምሩጽ ይፍጠር አስከሬን ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደደረሰ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ፣ ሌሎች ሚኒስትሮች፣ አትሌቶችና ታዋቂ ሰዎች አቀባበል አድርገውለታል። በመንበረ ጸባወት ቅድስት ስላሴ ካቴድራል በተፈጸመው የቀብር ስነ ስርዓት ላይም ከፍተኛ የመንግስት ባለስልጣናት፣ ታዋቂ አትሌቶችና ሌሎች እንግዶች ተገኝተዋል። የትግርኛው ቃል ምሩጽ በአማርኛ ምርጥ ማለት ነው። መልእክታቸው በተወካያቸው በኩል የተነበበው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ታዲያ እንደ ስሙ ምርጥ ነበር ብለዋል። ኢትዮጵያም ትናንት የተሰናበተችው ይህንን ምርጥ ልጇን ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ጨምድርን ለዘገባው እናመሰግናለን። የመጽሔቱ ትንታኔ ይቀጥላል። ላለፉት ሶስት ዓመታት መረጋጋት ርቋት በቆየችው በደቡብ ሱዳን መንግስቷ ሰላም ለማስፈን እንደሚፈልግ አስታወቀ። መንግስቱ ሰሞኑን የተጀመረው ብሔራዊ ውይይት አንድ ውጤት ያስገኛል የሚል ተስፋ አሳድሯል። ሙሐመድ ዩሱፍ ከናይሮቢ ያስተላለፈው ዘገባ አለ። ሶሎሞን አባተ ይዞታል። የአውሮፓ 2016 ዓ ም ለደቡብ ሱዳን በመንግሥቱና በሪያክ ማሻር ታማኝ ኃይሎች መካከል የተካሄዱ ተጨማሪ ግጭቶችን አስተናግዶ ነበር የዘለቀው። ምንም እንኳ ብሔራዊውን ውይይት የሚመራውን ቡድን ለማዋቀር መንግሥቱ እየጣረ ቢሆንም፣ በየገጠራ ገጠሩ የተለመዱት ግጭቶች የመባባሳቸው ስጋት ግን አሁንም እንደተጠናከረ ነው። በተቃዋሚ ጎራ የቆመው የሱዳን ህዝባርነት ንቅናቄ ኤስፒኤልኤም ኢን ኦፖዚሽን ወይም አይ ኦ ይባላል። አንጋፋ አባል የሆኑት ፒተር አድዎክ ኒያባ እንደሚሉት የደቡብ ሱዳን መጻኢ ዕጣ ፈንታ የሚወሰነው ፕሬዚደንት ሳልቫኪርና ሪያክ ማቻር በአውሮፓውያኑ 2015 ዓ ም የፈረሙትን ስምምነት ተግባራዊ በማድረግ ላይ ነው። የሰላም ስምምነቱ ለደቡብ ሱዳን ህዝብ መረጋጋትና እፎይታን ለማስገኘት እድል ፈጥሮ ነበር። የሚያሳዝነው ግን በኤስፒኤልኤም አይኦ ሊቀመንበር ላይ ጥቃት ከፍተው እስከ ኮንጎ ድረስ በማባረር ስምምነቱን የሰበሩትና በሕዝባችን ላይ ወታደራዊ ዘመቻዎችን የከፈቱት ሳልቫኪር ራሳቸው ናቸው። ደቡብ ሱዳን ወደ ምስቅልቅሏ የገባችው በ2006 ዓ ምህረት ኅዳርና ታህሳስ ሳልቫኪር ምክትላቸው የነበሩት ሪያክ ማቻር ሊገለብጡኝ ሲያሴሩ ደረስኩባቸው ብለው ግጭት ከተነሳ በኋላ ነበር። የዛሬ ሦስት ዓመት መሆኑ ነው። ከዚያም ፕሬዚደንቱ ኪር የወጡበት የዲንካ ጎሳ ሰዎችና የምክትል ፕሬዚደንቱ ማቻር ኒዌር ጎሳ አባላት ኢላማ እየተደራረጉ መታኮስ ጀመሩና ደቡብ ሱዳን ወደ ለየለት የእርስ በርስ ጦርነት ገባች። አዲስ አበባ ላይ በተካሄዱ ብዙ ምልልስና ሽምግልና የታገዙ ድርድሮችና ውይይቶች የሰላም ስምምነት ወደ መፈራረም አደረሱና ተፋላሚዎቹ ባላንጦች ተኩስ ሊያቆሙ ወስነው የሽግግር የአንድነት መንግሥት መሠረቱ። ያ ያልጸና ስምምነት ባለፈው ሐምሌ እንደገና ሲደፈርስ ዋና ከተማይቱ ጁባ ላይ የተቀሰቀሰ ሁከት በመቶዎች ለሚቆጠሩ ሰዎች መገደል ምክንያት ሆነ። በግጭቶች ውስጥ ማቻር ሀገር ጥለው ወጡ። ለሦስት ዓመታት የዘለቀው የደቡብ ሱዳን ጦርነት በአስሮች ሺዎች የሚቈጠሩ ዜጎቿን ሕይወት በልቷል። ከሁለት ሚሊዮን በላይ ሰዎችን አፈናቅሏል። ፕሬዚደንት ሳልቫኪር በዚህ በያዝነው ወር ውስጥ አዲስ የውይይትና የድርድር ሐሳብ አቅርበው የሀገራቸው ሰዎች ሁሉ እንዲሰባሰቡና እንዲታደሙበት ጠርተዋል። ተቃዋሚዎቹ ግን መንግሥቱ ለድርድሮች የተመቸ አይደለም ሲሉ ስጋታቸውን እያሰሙ ነው። የሀገሪቱ ምክትል የማስታወቂያ ሚኒስትር አኮል ፖል ኮርዴት ግን ከዚህ የተቃዋሚዎች ስጋት ጋር አይስማሙም። እኛ እንደ መንግሥት ሁኔታው ለውይይት የተመቸ ነው ብለን እናምናለን። ይሁን እንጂ ለውይይት የተመቸ ሁኔታ የለም የሚል ሐሳብ ያለው ተቃዋሚ ካለ ለምን እንዲህ እንደሚያስብ እና ምን መደረግ እንዳለበት ሐሳብ ይዞ ይቅረብና እንነጋገር። የንግግር ሐሳብ እኮ ይኸው ነው። እንዴት እንደምንነጋገር ወይም መነጋገር እንዳለብን እንነጋገርና ከዚያ ለሀገራችን በሚበጁ ፍሬ ሐሳቦች ላይ ደግሞ እንነጋገራለን። በሌላ በኩል ግን ያንን የደቡብ ሱዳን ቀውስ እንዲያከትሞ ወደ ማድረግ የሚወስድ የፖለቲካ ፈቃደኝነት እንደሌለ በሱድ ኢንስቲትዩት ተመራማሪና የፖሊሲ ተንታኙ ኒያሂልቲት ማማየር ይናገራሉ። ደቡብ ሱዳናውያን ሰላም ይሻሉ። ይሁን እንጂ ይህ ሰላም ስፋት ያለው ተቀባይነት አግኝቷል ተብሎ አይታሰብም። ለዚህም ነው እንዲህ የሚታሸው ተግባራዊ ለማድረግ አስቸጋሪ የሆነው ሁሉም ወገኖች የሚቀበሉት አይነት ስላልሆነ ነው። መላው ሕብረተሰብ ሰላም ይፈልጋል። ነገር ግን ያ የሚፈለገው ሰላም በዚህ ሁኔታ የተነደፈን ወይም የታሰበን ሰላም አይደለም። የተቃዋሚው መሪ ሪያክ ማቻር አሁን ያሉት ደቡብ አፍሪካ ነው። መቼ ወደ ሀገራቸው እንደሚመለሱ ከናካቴውም ይመለሱ አይመለሱ የሚታወቅ ነገር የለም። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። በኢትዮጵያ አቆጣጠር ሶስት ሰዓት ከሀያ ስምንት ሀያ ስምንት ነው። ቆንጅት ላንቺ ይቀርባል። ሰዓቱ አዎ ሀያ ስምንት ነው። አንድ ጥያቄ ሳልጠይቅ ቀረው። አዲስ ዓመትን እንዴት ተቀበልከው? መቼም እንዳገሩ ተቀብለናልና እውነት ነው። በጣም ጥሩ ነው። ቤቴ ነው ያሳለፍኩት። የዕለት ሁለት ማታ ግን ወጥተን ከባለቤቴ ጋራ ጥሩ ቦታ በደስታ ተቀበልን። ጥሩ ነበረ። እኔ ቤት ነው ያሳለፍኩት። ያው እምልህ ድሮ ወዲያ ወዲህ እንል ነበረ፣ አሁን ግን ቤት ነው የማሳልፈው። የድሮ አቅም አልተገኝም። አይ የለም የለም፣ ሁሉም ነገር የለም። አዲስ ዓመት ላይ ነንና አዲስ ዓመት ለተቀበላችሁ አድማጮች በሙሉ እንደገና መልካም አዲስ ዓመት ይሁንላችሁ። ትንሽ ሙዚቃ እንጫወት። ቆንጆ፣ ጥሩ ነው። እረፍት እንስጣ፣ እረፍት እንስጥ ላድማጮቻችን። በሙዚቃ ተዝናንተን እንመለሳለን። ወደ አስተያየት ደግሞ እንሄዳለን። አስተያየታችን ተጀምሯል። ሙዚቃው መርጠሃል። ጥሩ ይጠፋሽ አየሙሽፍአየሙሽ ለፍቅር ግራ ገባሽ ስታውቂው መንገዱን የፍቅር ጎዳና ግራ መጋባትሽ አይመስልም። እንኳን ለኔ ቀርቶ አንችም ለራስሽ አትመጪውም

real telkka ona pro ወደዋለሁ በጣም ማን ነው ብዬ ብጠይቅ መልስ አገኝ ይሆን? አታገኝ። ዝም ብለሽ አድነቂ። ጥርጥር ያለው ማድነቅ ነው እንጂ ግሩም ነው። ለማንኛው በጣም ደስ የሚል ሙዚቃ ነው። እንግዲህ የበዓል ሰሞን አይደለም እንደዚህ ትንሽ ዘና ልክ ነው። ደስታም ሐዘንም ተፈራራቂ ናቸው። ገናም እየመጣ ነው ገናም እየመጣ ነው። በነገሮች ላይ የፈረንጆቹን ገና በድምቀት እና በስፋት አክብረናል። ደግሞ ኢትዮጵያውያን የሚያከብሩት ገና የፊታችን ቅዳሜ ነው። ምናልባት እንግዲህ እንነጋገራለን፣ ግን የአድማጭን አስተያየት ልንኳ ደረሳችሁ የሚልኩ ካሉ ሊደውሉ ይችላሉ። ሌላ ቀኑን የሚመለከት ዝግጅት ገና በጥር ሰባት እንደ አውሮፓ አቆጣጠር የሚውለው በኢትዮጵያ ታህሳስ ሀያ ዘጠኝ ወይም ሀያ ስምንት የሚውለው የቀኑ ልዩነት ምክንያቱ ምንድን ነው? ብዙ ጊዜ ይነገራል። ግን አሁንም ለማስታወስ ያህል ትምህርት ነውና እየተደጋገመ ይሄን የሚያውቁ ሊቃውንት ለማቀረብ እንሞክራለን። ለቤተሰብ ለወዳጅ ለዘመድ ለጓደኛ መልእክቶቻችሁን ላ መልእክት ለማድረግ እንሞክራለን እና ጥሩ በዓል ይሆናል ብለን ተስፋ እናደርጋለን። አድማጮች ፕሮግራማችን ይቀጥላል። አሁን ከሁለተኛው መደበኛ ቅንብሮች ቀዳሚውን ሰሎሞን ክፍል የሚያዘጋጀው ስፖርትስ ይሆናል። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። የቀድሞው የሶማሊያ ስደተኛ አትሌት ሞፋራ በእንግሊዝ ሀገር ከፍተኛ አስተዋጽኦ ላበረከቱ ሰዎች ከንግሥቲቱ የሚሰጠውን ታላቅ ክብር አግኝቷል። ስለ ሰር ሞፋራ አጠር ያለ ዘገባ አለን። የኢትዮጵያን አትሌቲክስ ውድድሮችና የፕሪሚየር ሊግ ዜናዎችም ይዘናል። አብራችሁን ቆዩ። የሰር ሞፋራን ዜና አላስቀድም። ይህን ታላቅ ክብር አገኛለሁ ብዬ አንድም ቀን አስቤ አላውቅም ነበር ብሏል ሰር ሞፋራ። ሞፋራ የተወለደው ሞቃዲሾ ከተማ ሲሆን በችግር ምክንያት ወደ ጅቡቲ ከኮበለለ በኋላ ወደ እንግሊዝ ሀገር የተሻገረው ገና የስምንት ዓመት ልጅ ሳለ ነው። አራቴ በኦሎምፒክ የወርቅ ሜዳሊያ ተሸላሚው ሞፋራ አዲሱን የአውሮፓውያን ዓመት 2017 የተቀበለው ከንግሥቲቱ ለብሪታንያ ኮከብ አትሌቶች የሚሰጠውን ክብር በማግኘት ነው። ለዚህች ሀገር ታላቅ አስተዋጽኦ ላበረከቱ ሰዎች ከሕዝቡ የሚሰጠውን ታላቅ ክብር ማግኘት ለእኔ ከፍተኛ ኩራት ሰጥቶኛል። ለዚህ ታላቅ ክብር የተመረጥኩት በአትሌቲክሱ መስክ በተጎናጸፍኳቸው ድሎች ምክንያት ነው። ለእኔና ለቤተሰቤ ታላቅ ትርጉም አለው ነበር ያለው ሰር ሞፋራ ከሽልማቱ በኋላ ሲናገር። የሰላሳ ሦስት ዓመቱ የእንግሊዝ ሯጭ የአራት ልጆች አባት ነው። ይህን ታላቅ ክብር ሲያገኝ የመጀመሪያው የእንግሊዝ ትራክና ፊልድ አትሌት ነው። ለቀጣዩ ዜና ወደ አዲስ አበባ እናመራለን። ገዛኸኝ ጽዮን መስቀል ስለ ኢትዮጵያው አትሌቲክስ ውድድር አጭር ዘገባ አለው። መቀጠል ትችላለህ ገዛኸኝ። አዎ፣ አመሰግናለሁ ሰለሞን። ሰላሳ አራተኛው የቴክስ የአዲስ አበባ ዓመታዊ ሀገር አቋራጭ ሩጫ ከትናንት በስቲያ ቅዳሜ በርካታ የስፖርት አፍቃሪ እየተገኘበት በጃንሜዳ ላይ ተካሂዷል። በተለያዩ የርቀት ውድድሮች የትምህርት ቤቶችን ጨምሮ ከክለቦች ከግልና አንጋፋ አትሌቶች የተወጣጡ ዘጠኝ መቶ ዘጠና አራት ወንድና ሴት አትሌቶች ተሳታፊ ሆነውበታል። በዋናው የወንዶች አስር ኪሎ ሜትር የፌዴራል ማረሚያ ቤቶች ስፖርት ክለብ አባል አትሌት ብርሃን ነበበው በአንደኝነት ሲያሸንፍ አሊ አብዶሽ ከመከላከያ አዝመራው መንግስቱ ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነዋል። በሴቶች ስምንት ኪሎ ሜትር አትሌት አዝመራ ቢተው ከኢትዮጵያ ኤሌክትሪክ ቀዳሚ ሆና ስትጨርስ አትሌት ብርቱ ከአንፈንቴን አትሌት ትግስት አምባው ሁለተኛና ሶስተኛ ሆነው ጨርሰዋል። የወጣት ሴቶች ስድስት ኪሎ ሜትርና ወጣት ወንዶች ስምንት ኪሎ ሜትር እንዲሁም የትምህርት ቤቶች አራት ኪሎ ሜትር ውድድሮችን ተካሂደዋል። በውድድሩ ተስፋ የተጣለባቸው ተተኪ ወጣቶች መገኘታቸውን የአዲስ አበባ አትሌቲክስ ፌዴሬሽን የቴክኒክ ባለሙያ አንዱ ዓለም ያየህራድ ገልጸዋል። ውድድሮቹ ከመጀመራቸው አስቀድሞ ትናንት የቀብር ስነ ስርዓቱ የተፈጸመው የሻምበል ሙሩ ጭፍጠር በህሊና ጸሎት አስበዋል። አመሰግናለሁ። ገዛኸኝ፣ እዚያው አንተ ጋን ቆይ ና። በእግር ኳሱ ስፖርትም በሳምንቱ ማብቂያ የተካሄዱ የፕሪምየር ሊግ ግጥሚያ ዜናዎችንም ይዘሃል መቀጠል ትችላለህ። የኢትዮጵያ ፕሪምየር ሊግ ስምንተኛ ሳምንት ጨዋታዎች ትናንትናና ከትናንት በስቲያ በአዲስ አበባና በክልል ከተሞች ተካሂደዋል። በስምንት ጨዋታ አስር ጎል ተመዝግቧል። የሳምንቱ አጓጊና ተጠባቂ ጨዋታ የትልልቆቹ የምንጊዜም ተቀናቃኞቹ የቅዱስ ጊዮርጊስና የኢትዮጵያ ቡና ሲሆን በኢትዮጵያ ቡና አንድ ለባዶ አሸናፊነት ተጠናቋል። ከሁለቱ ጨዋታ ቀደም ብሎ የቤኑ በመሙላቱ በሺዎች የሚቆጠሩ ስፖርት አፍቃሪዎች የጓጉለትን ጨዋታ ሳይመለከቱ ተመልሰዋል። ሀያ ሰባተኛው ደቂቃ ለቡና አሸናፊነቱ ዋንጅዝ በግንባር ገጭቶ ያስቆጠረው አማካይ ተከላካዩ ኤኮፌዶር ነው። ከጨዋታው ሂደት ይልቅ የሁለቱ ቡድኖች ደጋፊዎች ሲያሰሙት በነበረው አስደማሚ ዝማሬ ሳዴሙን እና አካባቢውን አድምቆ ያምሽቷል። ለእረፍት የወጡት በቡና አንድ ለባዶ መሪነት ሲሆን ከረፍት መልስ ጊዮርጊሶች ተደጋጋሚ ማግባት ሙከራ በቡና ተከላካዮች እና በበረኛው ብርቱ ጥረት ከሽሮባቸዋል። በሁለተኛው የጨዋታ ክፍለ ጊዜ የጊዮርጊሱ ሳላዲን ሰይድ አቻ የሚያደርግ ኳስ አጋጥሞት ውጭ ሰዷታል። ቡና አንድ ለባዶ ማሸነፉን ተከትሎ ከአስራ ሁለተኝነት ወደ ዘጠነኛ ደረጃ ሲያሻሽለው፣ በአንጻሩ ቅዱስ ጊዮርጊስ ከመሪነት ዝቅ ብሎ በሶስተኛ ደረጃ መቀመጥ ግድ ብሎታል። ቅዳሜ ዕለት ገደቢት ኢትዮጵያ ንግድ ባንክን ሁለት ለአንድ፣ አዳማ ከነማ ቡና አባጅማን አንድ ለባዶ አሸንፈው በእኩል አስራ ሰባት ነጥብ መሪነቱን በጋራ ይዘዋል። ደደቢቱ በሶስት ጎል ስለሚበልጥ አንደኛ ሲሆን፣ አዳማ ከነማ ሁለተኛ፣ ቅዱስ ጊዮርጊስ በአስራ አራት ነጥብ ሶስተኛ ናቸው። ኮከብ ጎል አግዚነቱን የደደቢቱ ጌታነህ ከበደ በስምንት ጎል መሪነቱን አጠናክሯል። አራት ቡድኖች ማለትም ዝማባቡና፣ ሐዋሳ ከነማ፣ አዲስ አበባ ከተማና ኢትዮጵያ ኤሌክትሪክ በወራጅ አደጋ ቀጠና ውስጥ ይገኛሉ። እኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። አመሰግናለሁ ገዛሀኝ በእንግሊዙ ፕሪምየር ሊግ ትላንት እሁድ ሁለት ጥሩ ግጥሚያዎች ታይተዋል። ቶተናም ሆትስፐር ዋትፈርድን አራት ለአንድ በግሩ ማጫወትና የበላይነት ያሸነፈበት አንደኛው ነበር። ሃሪኬንና ሌል አሊ ሁለት ሁለት ጎሎችን አስቆጥረዋል ለቲማቸው። አርሰናል ክሪስታል ፓላስን ሁለት ለዜሮ አሳርፏል። ኦሊቨር ጌሩድ ነው ለአርሰናል አስደንጋጯን ጎል ያገባው በሊጉ ሰንጠረዥ ቲሙን ወደ ሦስተኛ ደረጃ ከፍ እንዲል አድርጓል አርሰናል አርባ ነጥብ አለው ሁለተኛው ሊቨርፑል ነው አርባ ሦስት ቼልሲን የሚነቀንቅ አልተገኘም እስካሁን በአርባ ዘጠኝ አናት ላይ ጉብ ብሏል ቶትናም ሆትስፐር ማንቸስተር ሲቲ እና ማንቸስተር ዩናይትድ አራተኛ አምስተኛና ስድስተኛ ናቸው ወደ ስፔን ላ ሊጋ ተሸጋግረን አበቃለሁ ሊጋውን የሚመራው ሪያል ማድሪድ እስካሁን ስሙ ይፋ ካልተደረገ የቻይና እግር ኳስ ክለብ ለዝውውር የተሰጠውን ሦስት መቶ ሚሊዮን ዩሮ ውድቅ አድርጓል። በአሰልጣኙ ዮርጌ ሜንዴዝ ገለጻ መሠረት ክሪስቲያኖ ሮናልዶም በግሉ ከክለቡ ለቀረበለት ግዙፍ ገንዘብ ደንታ የለውም። የ31 ዓመቱ ፖርቱጋላዊ የቡድኑ አምበል ሮናልዶ ለግሉ በደሞዝ መልክ የቀረበለት ግብዣ በዓመት 100 ሚሊዮን ዩሮ ነው። ያም ሆኖ ግን ለክሪስቲያኖ ሮናልዶ ከገንዘብ ይልቅ ፍቅር ያለው አሁን ደስተኛ በሆነበት በሪያል ማድሪድ ክለብ ነው ሲሉም አሰልጣኙ ተናግረዋል። ገንዘብ ለእርሱ ምንም ትርጉም አይሰጠውም፣ በምንም አይነት ደግሞ ወደ ቻይና አይሄዱም ሲሉም አክለዋል አሰልጣኙ። ክሪስቲያኖ ሮናልዶ የ2016 የዓለም ምርጥ ተጫዋች ተብሎ በቅርቡ የወርቅ ኳስ መሸለሙ አይዘነጋም። በዚሁ ላብቃ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቅድም የጠየቅሽን ጥያቄ ቆጨኝ ግን አሁንም መልስ የለኝም። የሙዚቃው ሙዚቃው ከዛ በኋላ የሚያስከተልኩት ነበር። የስፖርትን አስመልክቶ እኔ መቼ ነው እንደ ሰው እነ ማንቸስተርን እነ ላሊጋ የምትሏቸው ምንድን ነው ደግሞ አርሰናልን እማቀው ቼልሲ ለምንድን ነው የማታስተምሩኝ የሚል ጥያቄ ነው ያለኝ። ሌላም ሜሲንግን ግን በጣም ወደው አደንቀው ስቲ ነበረ እኔ በመልክ ነው። ሰለሞንንም ገዛኝን እናመሰግናለን። የሰኞ ሁለተኛው አጋማሽ ቅንብር ቀጣዩ ማለት ነው አፍሪካ ነክ ርዕሶች ነው። ከዓለም በዕድሜ የገፉና ረዥም የሥልጣን ጊዜ ያላቸው መሪዎች የሚገኙባት አህጉር አፍሪካ ነች። በአንዳንድ የአፍሪካ ሀገሮች ይህ ሁኔታ እየተለወጠ ቢሆንም ከዓለም የዕድሜ ባለጸጋ የሆኑት መሪ ሮበርት ሙጋቤ በዘጠና አራት ዓመት ዕድሜያቸው ለቀጣይ ፕሬዝደንትነት እንደሚወዳደሩ በያዝነው ወር አስታውቀዋል። በኮንጎ ዲሞክራሲያዊ ሪፐብሊክ ደግሞ ከአህጉሪቱ መሪዎች ሁሉ በዕድሜ ያነሱት ጆሴፍ ካቢላ ለ16 ዓመታት ለሚጠጋ ጊዜ ከገዙ በኋላ በቅርቡ ከስልጣን የሚወርዱ ወይም አይመስልም ይመስላል። እንግዲህ የአሜሪካ ድምፅ ራዲዮ ዘጋቢ አኔታ ፓውል ከጆሐንስበርግ የላከችውን ዘገባ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሃዬ ታቀርባለች። በተባበሩት መንግስታት ድርጅት አሃዝ መሰረት ወጣቶች የሚበዙባቸው አስር ሀገሮች አፍሪካ ውስጥ የሚገኙ ናቸው። የሀገሪቱን አማካኝ ዕድሜ ከሀያ በታች ያደርገዋል ማለት ነው። በቅርቡ በወጡ ሀዞች መሰረት ቢያንስ ስምንት የአፍሪካ ሀገሮች ለሁለት አስርተ ዓመታት ያህል በስልጣን ቆይተዋል። አማካኝ ዕድሜያቸውም ሰባ ሁለት ነው። ይህም ማለት በሚሊዮኖች የሚቆጠሩ ወጣት አፍሪቃውያን አንድ መሪን ብቻ ነው የሚያውቁት። ምናልባትም መሪዎቹ የማኅበራዊ ሚዲያና ድረ ገጽ ከመግባቱ በፊት የነበሩ ናቸው። በአሁኑ ወቅት ዘጠና ሁለት ዓመት ዕድሜ የሆናቸው ሮበርት ሙጋቤን ከወሰድን ደግሞ ቴሌቪዥንና የኤሌክትሪክ ምላጭ ከመግባቱ በፊት የነበሩ ናቸው። የ15 ዓመት ዕድሜ የሐራሬ ነዋሪ ሴሞር ጆንስን የመሳሰሉት በርካታ ወጣቶች በመንግሥት ሥራ ተቀጥረው የመሥራት ጉጉት እንዳይኖራቸው እንዳደረገ ይናገራሉ። ይህ ሁኔታ ወጣቱን ክፍል አያበረታታም። ምክንያቱም አንዳንድ ወጣቶች ፕሬዚደንት የመሆን ፍላጎት ቢኖራቸውም ፕሬዚደንት እንደማይለወጥ እያዩ ምንም ለማድረግ እንደማይችሉ ያውቃሉ። ካሜሩን ያሉ የተቃውሞ መሪ እንዳንስ ኤልቪስም ተመሳሳይ አመለካከት አላቸው። ሰማኒያ ሶስት አመት እድሜ የሆናቸው የሀገሪቱ መሪ ብያ ስለ ዘመናዊነትና ስለ ዲጂታል አሰራር ብዙ የሚያውቅ ይመስላል እውነታው ሲታይ ግን ከሀገሪቱ ህዝብ ጋር ሊራመዱ አልቻሉም ይላሉ ወጣቶች ለመሪው መልእክት ለማስተላለፍ ሲሉ ማህበራዊ ሚዲያን ሲጠቀሙ የሚገጥማቸው ችግር አለ ማህበራዊ ሚዲያን በገፍ የሚያጠፋ መሳሪያ ብለው ነው የሚጠሩት ይህ ታዲያ እርስ በርሱ የሚቃረን ነገር ነው ይህ የሚያሳየውም ፕሬዝደንቱ ከወቅቱ እውነታ ጋር ግንኙነት እንደሌላቸው ነው መላው ህይወቴ አንድን ፕሬዝደንት ብቻ ማወቅ ራሱ ትልቅ ጉዳት ነው። ዲሞክራሲ የሚባል ነገር ገጥሞኝ የማላውቅ ሰው ሆኖ ይሰማኛል። ምክንያቱም ዲሞክራሲ ማለት ሰዎች ለመምረጥ ሄዶ የድምፃቸውን ትርጉም ሲያጣጥሙ ነውና። ከእነዚህም መሪዎች ብዙዎቹ ለህዝባቸው ነፃነት በማምጣት ተግባር በነበራቸው ሚና አሁንም የሚመጎሱ ናቸው። ለምሳሌ ዚምባብዌ ሉዓላዊት ሀገር ከሆነችበት ጊዜ አንስቶ የምታውቀው መሪ ሮበርት ሙጋቤን ብቻ ነው። የ21 ዓመት ዕድሜዋ ወጣት ታቫ እንኪ ታዲያ ትደግፈዋለች። ሰላሳ ስድስት ዓመታት ትልቅ ታሪክ ነው። ይህንን ለማድረግ የቻለ ማንም ፕሬዚዳንት ያለ አይመስለኝም። በዓለም በጊኒስ መጽሐፍ ሪከርድ ውስጥ መግባት ያለበት ነገር ነው። ልዩ ነገር ስለሆነ ደስ ይለኛል፣ እወደዋለሁ። የመሪዎች መለዋወጥ በታየባት ጋናን በመሳሰሉት ሀገሮች እንኳን ብናይ አዲሱ ፕሬዝደንት ናና አኩፎ አዶ ከስምንትና ከአራት ዓመታት በፊት ለፕሬዚዳንትነት ተወዳድሮ ነበር። ከዚያ በፊት ደግሞ በውጭ ጉዳይ ሚኒስትርነትና በጠቅላይ አቃቤ ሕግነት ሰርተዋል። ፕሪቶሪያ ውስጥ የሰላምና የጸጥታ ጥናትና ምርምር ፕሮግራም ኃላፊ ስቴፋኒ ወልተርስ በአፍሪቃ ያለው ትልቅ ችግር የጠንካራ ተቋሞች አለመኖር ነው ይላሉ። ይህ በአፍሪካ ያሉ የፖለቲካ ፓርቲዎች ምን አይነት እንደሆኑ ያመላክተናል። አሁንም ቢሆን ግለሰቦችን፣ ታዋቂ ሰዎችን ያማከሉ ናቸው። ነባር መሪዎች ሆነው ሳለ ለፓርቲዎቻቸው የሚያስፈልጉም ሆነ የተቋሞች መዋቅሮችን ለመገንባት ባልቻሉ፣ በፖለቲካ ፓርቲዎቻቸው ህዝባዊ ተሳትፎ እንዲኖር ባላደረጉ፣ በፓርቲዎቻቸው ውስጥ መተካካት እንዲኖር እንኳን ባላደረጉ መሪዎች ነው የሚተማመኑት። በአፍሪካ ያሉ በርካታ የተቃውሞ መሪዎችም ለአስርተ አመታት ያህል በአንድ ሰው የሚመሩ ናቸው። አድማጮች ስለ አፍሪካ ፖለቲካ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ ክንገናኝ፣ በደህና ቆዩ። የሰኞ ምሽት ዝግጅታችን ይቀጥላል። አድማጮች አሁን የሚቀጥለው የጤና ፕሮግራም ይሆናል። አዘጋጅና አቅራቢ ሰሎሞን አባተ በዩናይትድ ስቴትስ አርባ ሦስተኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር ዓለም አቀፉን ወረርሽኝ ለመቆጣጠር ግዙፍ የተባለለት አስተዋጽኦ አበርክቷል። ፔፕፋር በተከታዩ ፕሬዚደንት ባራክ ኦባማም ተወርሶ ያንን የብዙዎችን ሕይወት ያተረፈ ድጋፉን ሲሰጥ ቆይቷል። የኦባማ የፔፕፋር ቅርስስ ምን ነበር? ፔፕፋር በ1996 ዓ ም በኢትዮጵያ የዘመን አቆጣጠር መሆኑ ነው የተጀመረው። ለአምስት ዓመታት ታስቦ የነበረ ሲሆን የተመደበለት የ15 ቢሊዮን ዶላር በጀት ነበር። ያኔ መርሃ ግብሩ እንደ ቅድሚያ ያስቀመጣቸው ሕክምናን፣ መከላከልን፣ ወላጆቻቸውን ያጡና ለኤች አይቪ የተጋለጡ ሌሎችም ሕፃናትን በቅርብ መደገፍና መንከባከብን ነበር። ለአዲሱ 2017 ዓመት ለፔፕፋር ማካሄጃ 6.8 ቢሊዮን ዶላር ተጠይቋል። ይህ ገንዘብ ላለፈው 2016 ዓ ም ተመድቦ ከነበረው በ52 ሚሊዮን ዶላር ያነሰ ነው። ከዚህ ከተቀነሰው ገንዘብ አብዛኛው ይውል የነበረው ወትሮም ከኤች አይቪ ኤድስ ጋር ተያይዞ ወይም ተዳብሎ የሚከሰተውን ቱበርክሎሲስ ወይም ቲቢን ለማከም ወይም ለመከላከል ጉዳይ ነበር ዛሬ መድኃኒት እየወሰዱ ካሉ 18 ሚሊዮን ሰዎች 11 ሚሊዮኑ መድኃኒቱን እያገኙ ያሉት በፔፕፋር በቀጥታ ከሚደገፉ መርሃ ግብሮች ነው። ፔፕፋር ኤድስ፣ ቲቢና ወባን ለመዋጋት የተቋቋመው ግሎባል ፋንድና ሌሎችም ተቋማት እያደረጉ ያሉት መረባረብና እየሰጡ ያሉት ድጋፍ የሚሊዮኖችን ሕይወት አድኗል። ፔፕፋር የፕሬዚደንት ጆርጅ ቡሽ ግዙፍ ስኬት ተብሎ የሚነገርለት መርሃ ግብር ነው። ፕሬዚደንት ባራክ ኦባማስ እንዴት ይሆን የመሩት? የኤድስ ጉዳዮች ቃፊርና ተሟጋቹ ቡድን በምሕፃር አቫክ ይባላል። መሪ ሚቸል ዋረን የሚናገሩት ፔፕፋርን ኦባማም በጥሩ ሁኔታ እንደያዙት ነው። ፔፕፋር ፍጹም ድንቅ በሆነ ሁኔታ ነው የቀጠለው። ለኤድስ ምላሽ የተሰጠባቸውን ከአስር ዓመታት በላይና የኤድስን ወረርሽኝ የሠላሳ አምስት ዓመታት ቢጋር መለስ ብለን ስንቃኝ ፕሬዚዳንት ኦባማ በዓለም አቀፍ ልማት መስክ ታይቶ በማይታወቅ ሁኔታ የተሳካና የተዋጣለት የሆነውን ፔፕፋርን በጥሩ ሁኔታ መርተውታል። ፔፕፋር ዛሬ ከቡሽ ውርስነት በላይ መዝለቁንም ዋረን ይናገራሉ። የፕሬዝዳንት ኦባማ የሥልጣን ዘመን እየተጠናቀቀ ባለበት በዚህ ጊዜ ፔፕፋር የብዙ ፕሬዝዳንቶች ቅርስና ውርስ ሊሆን ነው። እንግዲህ የፕሬዝዳንት ጆርጅ ቡሽ ብቻ ቀጣይ መርሃ ግብር አይደለም። የዩናይትድ ስቴትስ መንግሥት የሁለቱም አብይ ፓርቲዎችና የፕሬዝዳንቶቿም ድጋፍ ያለው እውነተኛ ውርስ የሆነ መርሃ ግብር ነው። ይሁን እንጂ የተሻለም ሊሆን ይችል እንደ ነበረ ሚቼል ዋረን ይጠቁሙና፣ ዛሬ በዓለም ዙሪያ መድኃኒት እየደረሰው ያለው ሰው 18 ሚሊዮን ቢሆንም ኤች አይቪ በደሙ ውስጥ የሚገኝ ሰው ቁጥር ግን ከ38 ሚሊዮን በላይ መሆኑን ያመለክታሉ። ይህ መርሃ ግብር ፍጹም ነው? የለም፣ አይደለም። ፍጹም የሚባል ምንም መርሃ ግብር የለም። ቢገኝ ኖሮ ጥሩ የሆነ የነበረውን ያህል ገንዘብ አግኝቷል። መርሃ ግብሩ አላገኘም። የበለጡ የገንዘብ ምንጮችን መጠቀም ይችል ነበር። ይሁን እንጂ ውጤቱን ስናየው በፕሬዚዳንት ኦባማ አስተዳደር አመራር፣ በሁለቱም አምባሳደሮች በኤሪክ ጉዝቢ እና ዴቢ ብሪክስ አመራር ስር የተመዘገቡትን ውጤቶች ስንመለከት በእውነቱ እጅግ ድንቅ በሆነ ሁኔታ ነው ሥራው የተከናወነው። ዶክተር ጉዝቢ እና ዶክተር ብሪክስ የዩናይትድ ስቴትስ ዓለም አቀፍ የኤድስ መርሃ ግብር ዳይሬክተሮች ሆነው ሠርተዋል። ቴፋርንም በሊቀመንበርነት መርተዋል። መርሃ ግብሩ የመዋዕለንዋዩን መልካም ፍሬ ያጨደው በከበዱ የምጣኔ ሀብት ሁኔታዎች ውስጥ የተከናወነና የከበዱ ሁኔታዎች በሚጠይቁት አያያዝ የተመራ በመሆኑ ነው ይላሉ ዋረን። ገንዘቡ እንዲያድግ የምንፈልገውን ያህል አላደገም። በአብዛኛው ጊዜ ተመሳሳይ ሆኖ ነው የዘለቀው። አንድ ማለት የሚቻለው ነገር ግን ፔፕፋር ምን ያህል ውጤታማ እንደሆነ ታይቷል። ሆኖም ይህ ለበጀቱ አለማደግ እንደ ማሳያ ወይም ማሳመኛ ሆኖ ሊቀርብ አይችልም። መረጃዎችን የሚጠቀመው በአዳዲስ መንገዶች ነበር። በጀቱ ባለፉት የመጨረሻዎቹ ጥቂት ዓመታት ተመሳሳይ ሆኖ ቢቆይም አዳዲስና በፈጠራ የታጀቡ የበልጥ ስኬታማ የሆኑ የአቅርቦት መንገዶችና ዘዴዎችን ተጠቅመዋል። የሚችል ዋረን ሐሳብ ግን በመጪው ዘመን ላይ ነው። በአዲሱ የትራምፕ አስተዳደር በጀቱ ባለበት የመቀጠል ሳይሆን የመቆረጥ ዕጣ ሊገጥመው ይችላል ሲሉ ይሰጋሉ። ፔፕፋር የሁለቱም ፓርቲዎች ድጋፍ ያለው የሁለት ፕሬዝዳንቶች ውርስ ሆኗል። እስካሁን ላለው ጊዜ ፔፕፋር ካስመዘገባቸው ታላላቅ ውጤቶች ወደ ኋላ እንዳነፈገፍግ እኛ እንደ አቫክ ከአጋሮቻችንና በተለይ ደግሞ የድጋፉ ተቀባይ ከሆኑ የአፍሪካ ሀገሮች ጋር ሆነን ግፊታችንን እናጠናክራለን። የምንችለውን ያህል ወደፊት እንገፋለን። ይህ መርሃ ግብር ታላቅ ውጤት እያሳየ ያለ ኢንቨስትመንት መሆኑን ለትራምፕ አስተዳደር ለማሳመን በምንችለው ሁሉ እንሟገታለን፣ እንጥራለን። መልእክታችን ይሰማል፣ ይደርሳል አላውቅም። ተመራጭ ፕሬዚደንት ዶናልድ ትራምፕ ለዓለም አቀፉ የኤች አይቪ ኤድስ መከላከልና መቆጣጠር ትግል ሊሰጡ የሚችሉትን ድጋፍ አስመልክቶ ከምርጫው በፊትም ሆነ በኋላ ያሳዩት የሚያጠግብ ፍንጭ እንደሌለ ዋረን አመልክተዋል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ለዛሬ የተጠናቀሩ ወይም የተቀናበሩ ፕሮግራሞች እየተጠናቀቁ እየተገባደዱ ነው። ወደ ማጠቃለያ ዜና እንሄዳለን። ለዜናም ሰዓት አለን። ከዛ በፊት ግን ቆንጅት፣ ቅድም አድማጮች አንድ ነገር ጠቆም አድርገናል። ጠይቃሽ ነበር እንዳትለኝ ስለ ገና በዓል እዚህ ሀገር ያለውን ገና አዲስ ዓመት እንዳከበርን ደግሞ የኢትዮጵያንም ገና በአብዛኛውም ደግሞ በውጭም በአገር ቤትም ኢትዮጵያን ስለሚያደምጡን እለቱን እናስታውሳለን። የተለያዩ ሰዎች ለመጋበስ እንሞክራለን። ቅዳሜ ዕለት ነው የሚውለው ቅዳሜ ነው የሚውለው በሀያ ዘጠኝ ባለፈው ጊዜ ባለፈው ዓመት አስታውሳለሁ በሀያ ስምንት አንዳንዴ ይውል ነበር እና ሀያ ስምንትና ሀያ ዘጠኝ የሚፈራረቀው ለምንድን ነው ብለን አንድ ጥሩ ሰው ከአዲስ አበባ አንድ ሊቅ ጠይቀን ነበር ጥሩ አስረድተውናል አሁን እሱንም በሀያ ስምንት የሚውልበት አለ አዎ በአራት ዓመት አንዴ ጳግሜ ለምሳሌ አምስትና በቋሚነት አምስት ነች፣ ግን ስድስት ነች በዘመና ዮሐንስ ጊዜ እና ለምንድን ነው እያልን እናወራ ነበረ። በቀደም ሬዲዮ መጽሔት ትናንት ስንሰራ እንደውም የፈረንጆቹ አስራ ሁለት ወር ነው የእኛ አስራ ሶስት እንላለን ጳግሜን ጨምረን። እንደዛ እንደዛ ለምንድን ነው አሁንም ደግሞ የአበሻውና የአውሮፓውያኑ ገና እንዴት ነው የሚለያየው? እንደውም በዚህ በአዲስ ዓመት ማ በገና ክሪስማስ ትሪ አትስሩ የሚሉ ሰዎች አሉ። ትክክል አይደለም የሚሉ ኢትዮጵያኖችን የሚመክሩ አሉ። ለምንድን ነው የሚመክሩት? ምንድን ነው መጥፎነቱ? ክሪስማስ ትሪ፣ የገና ዛፍ መስራት ምሳሌ ውስጥ ምንድን ነው? ብዙ ሊጠቀሱ የሚችሉ ባህላዊ ነገሮች አሉ፣ የሚያወያዩ ማለት ነው። እነዛን እነዛን እያነሳን ከሚመለከታቸው ሰዎች ጋር እንወያያለን። እንግዲህ እግረ መንገድም መልክቶቻችሁን አድማጮቻችን ቻቸን አድማጮች ከላኩልን እናስተናግዳለን። ለሚወዱ ተወዳጅ ዘመድ እንኳን አደረሳችሁ የመሳሰለ አንተ ቅዳሜ ልትሰራ ትመጣለ ብዬ አልጠረጥርም። ይህን ማን እንደሚሰራ እንግዲህ ሲወስን እንነጋገራለን። የምን ጠጋጠጋ ነው? መልካም ጥሪ ያለ ማጠቃለያ ዜና ካነበብሽልን መጨረሻው ላይ ሙዚቃ አርገን እንለያያለን። ጥሩ ኢትዮጵያ በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት የተለዋጭ አባልነት ስፍራዋን በዛሬው ዕለት በይፋ ተረክባለች። የኤርትራ ፕሬዚደንት ኢሳያስ አፈወርቂ አዲሱን የአውሮፓውያን 2017 ዓ ም ምክንያት በማድረግ ለበርካታ መራሄ መንግስታት በኤርትራ ላይ ቀጥሏል ላሉት የፍትህ መዛባት በደል ዳግመኛ ትኩረት የሚስብ መልእክት አስተላልፈዋል። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊዎች ሁለት መኪናዎች ላይ ያጨቁትን ቦምብ ዓለም አቀፉ አውሮፕላን ጣቢያ አጠገባ ፈንድተው ቢያንስ አምስት ሰው መግደላቸው ተሰማ። የኮንጎ ዲሞክራቲክ ሪፑብሊክ የፖለቲካ ፓርቲዎች በ2017 በዚህ በአዲሱ አመት ማብቂያ ሀገሪቱ ከሚካሄደው ምርጫ በኋላ ፕሬዚደንቱ ጆሴፍ ካቢላ ስልጣን እንዲለቁ ከስምምነት መድረሳቸው ተሰምቷል። ወደ ስምንት መቶ የሚሆኑ አፍሪካውያን ፍልሰተኞች ትናንትና እሁድ ግር ብለው ሲያበቁ ሞሮኮና ቺዩታ የምትባል የአፍሪካ ሰሜናዊ ጠረፍ ላይ የምትገኝ የስፓኝ ከተማ አጥርጥ ሰው መግባታቸው ተገለጠ። ይህንን የተናገሩት የሞሮኮ ና የስፓኝ ባለስልጣናት ናቸው። ይኸው ነው ዜናው። አድማጮቻችን፣ ለምሽቱ ያዘጋጀነው ፕሮግራም በዚሁ ያበቃል። በመጨረሻ ጊዜ ንጉሱ አንድ ሙዚቃ ጣል ያደርግልናል። እኛ ግን በዛሬ ፕሮግራም አዘጋጆችና ተባባሪዎች ስም እንሰናብታለን። ያስተናገድናችሁ አዲሱ አበበና ቆንጂት ታየነን። አብራችሁን ስለቆያችሁ እናመሰግናለን። እስከ ትግርኛ ዝግጅት አው ቀጥሎ ትግርኛ ዝግጅት ይቀርባል። በእኛ በኩል እንግዲህ ሰላም፣ ዜማ እንሰናበታችኋለን i